ወቅት በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል ተቋርጦ የቆየው የእንስሳት ክትባት ጋር በተያያዘ አራት ሰዎች መሞታቸውን የክልሉ ጤና ቢሮ አስታወቀ። ሟቾቹን ጨምሮ አንትራክስ ወይም በልማድ አባ ሰንጋ በተባለው የባክቴሪያ በሽታ የታመመ በሬን አርደው ስጋውን የተመገቡ ሀያ ሁለት ሰዎችም በአጣዳፊ የባክቴሪያ በሽታ መታመማቸውን አስታውቋል በአሁኑ ወቅት ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የተገለጸ ሲሆን ሳርበል የቤት እንስሳትን በወቅቱ ማስከተብ እንደሚገባ ተመልክቷል ሙልጌታ ጽባ ጉዳዩን ተከታትሎታል የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት ወቅት በክልሉ የእንስሳት ጤና አገልግሎት ተቋርጦ ከመቆየቱ ጋር በተያያዘ ከእንስሳት ወደ ሰው የሚተላለፈው አንትራክስ ወይም በልማድ አባሰንጋ ተብሎ የሚጠራው የባክቴሪያ በሽታ በአብዛኛው የክልሉ አካባቢ እየታየ መሆኑ የትግራይ ክልል ጤና ቢሮ አስታውቋል። ተጎጂዎቹ በክልሉ ሕንጣለ ወረዳ ባለፈው ግንቦት ወር መጨረሻ ላይ በሽታው ተይዞ ለሞት የተቃረበውን በሬ አርደው ስጋውን በቅርጫ ተከፋፍለው ተመግበዋል ከተባሉ ስድስት መቶ ከሚደርሱ ሰዎች ውስጥ እንደሆኑ በጤና ቢሮው የሕብረተሰብ ጤና አገልግሎት መከላከል አስተባባሪ አቶ መብራህቶም ሀፍተ ለአሜሪካ ድምጽ ገልጸዋል። አካባቢ ሽዱሽ ስጋ ማለት የታመመውን የበሬ ስጋ የተከፋፈሉት ሰላሳ አባወራዎች ሲሆኑም እስከ ስድስት መቶ የሚደርሱ ሰዎች ሰዎች ስጋውን ተመግበዋል። እስካለፈው ማክሰኞ ሰኔ 11 ቀን 2016 ዓ.ም ድረስ 22 ሰዎች ከስጋው በተላለፈ በሽታ መታመማቸው ሲታወቅ ከነዚህም አራቱ ሕይወታቸው አልፏል። ታማሚዎችም ሟቾችም የህመም ምልክት የታየባቸው ስጋውን ከተመገቡ ከአንድ ሳምንት በኋላ ነው። በሽታው ከሕንጣሎ ወረዳ በተጨማሪ በእንደርታ፣ በሳምረ፣ በሰሐርቲ፣ በቆላ ተንቤን፣ በቀይሕ ተኽሊ፣ በየጭላ ወርገለ፣ በጻዕዳ እምባ፣ በላዕላይ ቆረረ ወረዳዎችም በስፋት መታየቱን አስተባባሪው አስረድተዋል። በትግራይ ክልል የግብርና ምርምር ኢንስቲትዩት የእንስሳት ጤና ተመራማሪ ዶክተር አድሓኖም ባራኺ የአንትራክስ በሽታ በእንስሳት ላይ ምልክት ሳያሳይ በሰባ ሁለት ሰዓታት ውስጥ የሚገደል በመሆኑ አደገኛ ያደርገዋል ብለዋል። በሽታውን በእንስሳት ክትባት መከላከል የሚቻል ቢሆንም አገልግሎቱ በጦርነቱ ጊዜ በመቋረ ሲያቋረጡ በተለያዩ የክልል ወረዳዎች እየታየ መሆኑን ዶክተር አድሃኖም አስረድተዋል። ጦርነት ምክንያት ለሁለት ሶስት ዓመታት ከዛም በላይ የእንስሳ ጤና አገልግሎት ዘርፉ ተጎድተዋል አልነበር ማለት ይቻላል። በመድኃኒት ሰርቪስ ዙሪያም በክትባቱ ዙሪያም ወደ ኮሚኒቲው አልደረሰም ነበር ማለት ነው። በባህሪው የአባሰንጋ በሽታ በየአመቱ የሚከተብ አይነት በሽታ ነው እና ስለዚህ ዋናው በሽታው አደገኛ ስለሆነ ምልክት ሳያሳይ ጭምር የሚገድል ስለሆነ አስቀድመን የምንከላከልበት መንገድ ቢኖር የክትባት ስራችን ነው። ስለዚህ በዋናነት የምንሰራበት ከዚህ በፊት የነበረው በዚህ በክትባት ዙሪያ ነው ማለት ነው። ስለዚህ በእድሉ የለህም በሽታው አንድ ከብቶች ላይ ከተከሰተ ጊዜም አይሰጥም ገዳይ በሽታ ስለሆነ ሁለት ሺህ አስራ አምስት ከዛ በፊት 2013፣ 2014 ላይ ብዙ እንስሳቶች በአንትራክስ ዙሪያ ተጠጥቷል። ስለዚህ ብዙ እንስሳቶችን አጣናል ማለት ነው። መድሃኒቱም አልነበረም፣ ክትባትም አልነበረም። ከታመመ እንስሳ ጋር በሚኖር የደም ንክኪና በሚገባ ያልበሰለ ስጋ በመብላት ወደ ሰው በሚተላለፈው የባክቴሪያ በሽታ የሚሞቱ እንስሳት በጥንቃቄ ሊቀበሩ እንጂ በፍጹም ለምግብነት መዋል እንደሌለባቸው አስተባባሪው አስጠንቅቀዋል። አሁን ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የጠቆሙት ዶክተር አድሐ ነው። የበሽታው መነሻ የሆነው ባሲለስ አንትራሲስ የተባለ ባክቴሪያ ለአስርት ዓመታት ተደብቆ ሊኖር የሚችል በመሆኑ ሳርበል የቤት እንስሳት ማስከተብ እንደሚገባ አስገንዝበዋል። በዛን ሰዓት የሞት እንስሳት፣ ታሞ የነበሩ እንስሳት ደግሞ ለአሁኑ ሰዓት አደጋ ሆኖ ቆይተዋል ማለት ነው። በሽታው ባህሪ ምንድነው? አንዴ በተከሰተበት አካባቢ ላይ አፈር ላይ ለብዙ አስርት ዓመታት ይቆይ ይችላል ማለት ነው። ይሄን በሽታ ስለዚህ መደረግ ያለበት ከዚህ በፊት አንትራክስ ወይም ደግሞ አባሰንጋ ሪፖርት ያደረጉ ወረዳዎች ለቀጣይ ዓመት ወይ ደግሞ ለሚመጣው ስጋት መሆኑን እያወቁ አስቀድሞ መጠንቀቅ ቅድሚያ ደግሞ መስጠት ያለባቸው የእንስሳት ክትባቱም ስራ አጠናክሮ መስራት እንዳለባቸው ነው። ኔ መልእክት ማስተላለፍ የምፈልገ ከከፍተኛ ደረቅ ወራት በኋላ ዝናብ በሚዘንብበት ወቅት ሳር የሚገጡ እንስሳት የሚይዘውን አንትራክስ ተብሎ የሚጠራው አጣዳፊ በሽታ በዋናነት የዳልጋ ከብቶችን ሲያጠቃ፣ ሌሎች የቤት እንስሳትም ለሕመምና ሞት ይዳርጋል። ከእንስሳት ወደ ሰው የሚተላለፈው አጋጣሚውም ሰፊ እንደሆነ ይታወቃል። ለአሜሪካ ድምፅ ሙልጌታ አጽባሃ مقلم